ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎን የዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ ዛሬ መጀመሩ ተገልጿል። የዚህም ዜና ዝርዝር ከደረሰን በመግቢያችን ላይ ይዘን እንመለሳለን። በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከስምንት መቶ በላይ የሚሆኑ ኢትዮጵያውያን እና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ ተደርጓል። ማለት ነው። ለሊት ሰው የተኛ በኋላ በሄሊኮፕተር ወረዱ የሁሉ ሰው ደግሞ በሀይል ዛ ስራዳ ላይ ዛ ጥር አስፋልት ላይ አወጡ ማለት ነው። የጊዜያዊ መኖሪያ ቤት ሊቀመንበር አቶ አድሃኖም አደም ናቸው። ለአራት ዓመታት በመኖሪያ ቤቱ ይኖሩ የነበሩ ነዋሪዎችም ለአምስት ቀናት መንገድ ላይ ወድቀው እንደሚገኙና መፍትሄ የሚሰጣቸውን በመጠባበቅ ላይ መሆናቸውን ጭምር ተናግረዋል። ልጆቹ ደግሞ የሚሉ እስከ ሶስት ወር በኋላ ብርድ ይመጣል፣ የት እንወድቃለን? ልክ አሁን እንዳደረጋችሁን እንደዚህ ደጅ ስትጥሉን አሁን ሙቀት ነው፣ የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው? ከነዋሪዎቹ አንዷ ህይወት ሰራዊትን ነበር ያዳመጣችሁት። ዝርዝሩን ይዘናል። በሳውዲ በህገወጥና ህጋዊ የውጭ ሀገር ነዋሪዎች ላይ በወጡ ህጎች ዙሪያ የዘገብ ነውም አለ እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ የሚያደርገው ዞ ያለው የሆነ መስመር ከብቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቃል ነው። አቶ ሻውል ጌታውን በሳውዲ አረቢያ ሪያድ የማህበረሰብ መሪ ናቸው። ይዘናቸዋል። ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ይዘን እንመለሳለን። ጋቢና ቪኦኤ፣ አብራችሁን ጋድማስ ተሻገሩ። ዜና እናስቀድም ዜናዎቹን ልናስደምጣችሁ ተመልሰን መጥተናል። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ መጀመሩ ተገለጸ። በዚህ ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡ ተነግሯል። አድማው በአማራ ክልልም ውስጥ እየተካሄደ መሆኑ ታውቋል። የስራ ማቆም አድማው ዛሬ የተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሀሮማያ፣ ጨለንቆ፣ ዳሊያ፣ ዶዶላ፣ አወዳ አይ ቂልቱ ካራ፣ ታጆ፣ አርሚ፣ ልቅሳ፣ ፊንጫ፣ ደንቢ ዶሎ፣ ጊምቢ፣ ፊቼ እና አምቦ ይገኙበታል። አድማጮች፣ የዚህ ዜና ዝርዝር ከደረሰልን በዛሬው ምሽት በሚኖረን ጊዜ ይዘን እንመለሳለን። ስጋት ውስጥ የወደቀው የግብጽ እስላማዊ ሕግ ዋናው ተቋም አልአዛር ዩኒቨርሲቲ እስላማዊ ግዛት፣ አልቃይዳ እና ሌሎች ነውጠኛ ቡድኖች ለሚከተሉት አምጽ ተቀናቃኝ እስልምና ዘመናዊ ለዘብተኛ ገጽታ ለመስጠት እየሰራ ነው። የዩኒቨርስቲው የሃይማኖቶች ሊቃውንት ለዘብተኛ የእስልምና ተከታዮች ግድያና መጽ የሚሰብኩትን የሚፋለሙ ህግ ወይም ፋትዋ ለመቆጣጠር ነው የሚጥሩት። ኤድዋርድ ያሪን ከካይሮ ዘግቧል። ጊዜ ካለን ሙሉን ዝርዝር ይዘን እንመለሳለን። የበጀት ቀውስ ቢከሰትም ይከሰት እንጂ ከሜክሲኮ ጋር በሚያዋስነው ድንበር ላይ በወሳኝነት አስፈላጊ የሆነውን አጥር እገነባለሁ ሲል በዘመቻ ወቅት የገባውትን ቃል ለማክበር ዝግጁ ነኝ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታወቁ። የፌዴራል መንግስቱን መዝጋት ቢኖርብንም እንኳን አጥሩ ይገነባል ሲሉ ፕሬዚዳንቱ ትላንት ማክሰኞ ማታ አሪዞና ፊኒክስ ከተማ ባካሄዱት የምረጡኝ ዘመቻ የመሰለ ህዝባዊ ስብሰባ ላይ ተናግረዋል። አስከትለው ባለፈው ህዳር ድምፁን የሰጠኝ መራጭ የኢሚግሬሽን ቁጥጥር መርጧል፣ ብለዋል። ለአጥር መገንቢያው የሚያስፈልገው ወጪ ግን በዩናይትድ ስቴትስ ኮንግረስ መፈቀድ ይኖርበታል። ምክር ቤቱ ደግሞ በመጪው ጥቅምት የሚጀመረውን የቀጣዩን እንደ አውሮፓውያን አቆጣጠር በ2018 ዓ.ም የበጀት አመት የሚያስፈልገውን ወጪ ምደባ ገና አላጠናቀቀም። ዲሞክራት የምክር ቤቱ አባላት የአጥሩን መገንባት ሀሳብ ይቃወማሉ። በዚህ ምክንያት ፕሬዚዳንቱ በትናንቱ ንግግራቸው እንደዚህ አደናቃፊ ናቸው ብለዋቸዋል። በተባበሩት መንግስታት በረሃማነት እንዳይስፋፋ የሚሰራ ቢሮ ከዓለም አቀፍ መጪው ጊዜ ምክር ቤት ጋር በመተባበር ደረቃማ አካባቢውን በማልማት ህዝቧ ምግብ ማምረት እንዲችሉ ፖሊሲ ነድፋ ተግብራለች በማለት የትግራይ ክልልን የወርቅ ሜዳሊያ መሸለሙን ገለጸ። የትግራይ ክልል ለዚህ ሽልማት የበቃችው ለፍጻሜ ዙር እጩዎች ሆነው የቀረቡትን ብራዚል፣ ቻይና፣ አውስትራሊያ፣ ዮርዳኖስ ና ኒጀርን በማሸነፍ ነው። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በመግቢያው ላይ እየገለጽ ነው በኦሮሚያ ክልል እየተደረገ ያለውን የስራ ማቆም አድማ በተመለከተ ዘገባ ለማቅረብ ዘገባውን እየጠበቅን ነው። እንደ ደረሰን እናቀርባለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሀገሪቱን ለቀው እንዲወጡ ያስቀምጠውን የዘጠና ቀናት የጊዜ ገደብ በመጀመሪያ ሰላሳ ቀናት ሲጠናቀቅም ሌላ የሰላሳ ቀናት የጊዜ ገደብ መ መስጠቱ ይታወሳል። በመጨረሻ በተጨመረው የጊዜ ገደብ ለመመለስ የሚመዘገበው ቁጥር ምን ያህል ነው ስንል ጠይቀናል። በተጨማሪም በቅርቡ በሳውዲ መንግስት የወጣው ህጋዊ ፈቃድ ባላቸው የውጭ ዜጎች ላይ በወጣው የወራዊ ክፍያን በተመለከተ ኢትዮጵያን በምን ሁኔታ ላይ እንደሚገኙ ሪያድ የሚገኘውን የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታ ጌታሁንን ጠይቀናል። መስታወት አድራጋውነት ያነጋገረቻቸው ሳይጀመር ነው ብዙ ሰዓት ያለፈው ማለት እኛ ዶኪመንትን እየሰጠን እነሱ ቪዛውን አልሰጡንም ነበረ። ግን አሁን ቪዛውን መስጠት ጀምረዋል ኦልሬዲ። እነዚህ ደግሞ የተቃጠለባቸውን ተከልክለን የነበርንም ተሰጥቶናል። ወደኋላ አሁን ሀገር ቤት እንዲገቡ ተደርጓል። ትልቁ እንትን እሱ ነው። አሁን በሀያ ሰባት አካባቢ ልጆች የነበሩት አሁን እኛ ጋር ያሉት ሁለት ወይ ሶስት ልጆች ናቸው። ምን ያህል ቀን ቀረው? አሁን ከተጨመረው ተጨማሪ ሰላሳ ቀናት ውስጥ እኔ አሁን እነሱ ያንን የሚቆጥሩም አይመስለኝም። አሁን ባለው ንትን እንደሱማ ከሆነ እኮ አልሞስት አልኳል። አሁን በዛ ከሆነ ግን እነሱ ቪዛ ስላልሰጡ የነበረው ዝም ብለው ነው ሰርቪስ ነው የቀጠሉት። አሁን የሚመዘገቡ ቁጥር አሁን በቀን ምን ያህል ሰዎች ይመጣሉ? ትንሽ ነው ብዙ አይደለም ቁጥራቸው ብዙም፣ ከሁለት መቶ የሚበልጥ ቁጥር እየመጣ አይደለም። አሁንም ቢሆን ያው ኤግዞስት አድርጓል ሰው ይመስለኛል። መሄድ የሚፈልገው ሰው ሄዷል። የቀረው ደግሞ ያው ወስኖ መሄድ ያልፈለገው ነው። የሳውዲ አረቢያ መንግስትስ ምንም አዲስ ነገር ያለው ነገር የለም ማለት። በዚህ በተጨማሪ ሰላሳ ቀናት መገባደድ ጋር ተያይዘው በአጠቃላይ ዜጎቻችሁ ጉዞ ሰነድ እንዲወስዱ አድርጉ። ቪዛ መስጠት በአንድ ቀን በሁለት ቀን ሊያልቅ የሚችል ነገር ነው። ግን ቅስቀሳችሁን ቀጥሉና ዜጎቻችሁ ቪዛ እንዲወስዱ፣ የወሰዱን ደግሞ ሀገሩን ለቀው እንዲወጡ አድርጉ የሚል በተደጋጋሚ የሚሰጡን አስተያየት አለ። በዛ ውጭ ግን እንድናደርጋለን እዚህ በታቆማላችሁ ምናምን የሚል ነገር፣ ግን እስካሁን ምንም ያለ ነገር የለም። እንግዲህ ባለፈው ደግሞ ያወራንበት ሌላኛው ጉዳይ መኖሪያ ፈቃድ ያላቸው ህጋዊ የውጭ ሀገር ዜጎች ላይ የወጣው የዋጋ ወይም ወራዊ ክፍያ ተመድ ላይ በርካቶች ቅር ተሰኝተው ነበረ። እሱ በጣም አቅደው አስበው አይተው ያወጡት እቅዳቸው ነው። ሌላ መንገድ ነው እንጂ እነሱ ይተውጧል ምናምን ይዛል ነገር እንኳን አሁን በጣም የለም። እነሱ አጠናክረው እየቀጠሉ ነው ያሉት። ያው እንግዲህ ህዝቡ ሌላ አማራጭ ነው መፈለግ ያለበት እንጂ ከዛ ውጭ የሚሆንበት አጋጣሚ እንኳን አሁን የለም። መክፈል የሚችለው እየከፈለ ነው። መክፈል ያልቻለውም እንግዲህ ሳይወድ በግድ ወደ ህገወጥነት እየሄደ ነው ያለ እና በዚህ መሀል ላይ አሁን ባለፈውም እንደነገርኩሽ ለኢትዮጵያ መንግስት አቤቱታ እያቀረብን ያለ ነው። አሁንም አንድ የተወሰነ ልዑክ ወደ ኢትዮጵያ ይሄዳል ሰሞኑን፣ ለኢትዮጵያ መንግስት ለመገናኘትና እርዳታ ጥየቃ ማለት ነው። ህጉ ወጥቷል። ተግባራዊ ማደብ ተጀምሯል። ምንም ወደ ኋላ የሚሉት ነገር የለም። ስለዚህ አሁንም፣ ነገም፣ መቼም በጋግመን የምንጠይቀው የኢትዮጵያ መንግስት ዜጎቹ የሚታደግበትን መንገድ መፈለግ ይኖርበታል። ከዛ ውጭ ሌላ ምንም አማራጭ የለውም። አማራጩ በአንድ እጅ ላይ ያለ ነው። ከዛ ውጭ ያለው ነገር ሁሉ ከአቅም በላይ የሆነ ነገር ነው። ልጆች ትምህርት ቤት የሄዱ አይደለም። ካልተመዘገብች እዚህ ሀገር ላይ ህጋዊ ካልሆች ትምህርት ቤት መመዝገብ አልችም። ሲስተሙ ማይቀበሉ እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው እዚህ ያለው የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው። እሺ፣ በጣም አመሰግናለሁ አቶ ሻውል። እሺ፣ እሺ፣ መልካም ቀን። እሺ። በተከታዩ ዘገባችን ደግሞ በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከስምንት መቶ በላይ የኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸውን ገለጹ። ቅዳሜ አጥቢያ ላይ በእንቅልፍ ላይ ሳሉ መሳሪያ በታጠቁ ፖሊሶች እየተዋከቡ ከጊዜያዊ መኖሪያቸው ከወጡ በኋላ አሁን የሚገኙት በዛው በሮማ ከተማ መንገድ ላይ መሆኑን ስደተኞቹ ለአሜሪካ ድምጽ ተናግረዋል። መስታወት አራጋው አነጋግራቸዋለች። ከሌሊቱ 11 ሰዓት ተኩል በኢትዮጵያ ነው ተገደው ከተኙበት ተነስተው እንዲወጡ የተነገራቸው ከስምንት መቶ በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ለአራት ዓመታት ከሚኖሩበት ጊዜያዊ መጠለያ በታጠቁ የጣሊያን ፖሊሶች እየተዋከቡ እንዲወጡ በጩኸት ተነገራቸው። አድሃኑ ማደም ይህንን ጊዜያዊ መኖሪያ በሊቀመንበርነት ሲመራ ቆይቷል። እንደ ቴሮሪስት ነው ግሩፖች ናቸው። ይሄ የጸጣ በጣም ያሸግሩ ምናምን ያሉ አንድ ምንም አያውቁን ኮማንዶ ከናፖል እና ፍሬንዘ ይባሃል ቦታ አለ። ከዛ ሶስቱ አምስት መቶ ኮማንዶ በሄሊኮፕተር እና ምናምን ምናምን አርጎም እዛ አስመጡ ማለት ነው። ሌሊት ሰው በተኛ በኋላ በሄሊኮፕተር ወረዱ። የሁሉ ሰው ደግሞ በሀይል ዛ ስራዳ ላይ ዛ ስፋልት ላይ አወጡ ማለት ነው። ከዛ ካወጡ በኋላ ደግሞ ኒ እኛ ማኒፌስታሽን ወይ ድማ ሰለማዊ ሰልፊ አረግ ምንም መልሲ አይሰጡም። ከኩምነጋ የሲንዳኮ ቢሮማ ተነጋገርና ምንም ሶሉሽን የለ። ከሚኒስትሪ ተነጋገርና ምንም ሶሉሽን የለ። ወደ ጣሊያን በስደት ከገቡ በኋላ መጠለያ በፍጥነት ባለማግኘታቸው ምክንያት ከበጎ አድራጎት ድርጅቶች ጋር በመሆን ይህንን መጠለያ ለተወሰነ ጊዜ እንዲኖሩበት እንዳስተካከሉና መኖር እንደጀመሩ ይገልጻል። አቶ አድሃኖ እና ዶኩሜንት ከጠረጅና በኋላ ከካምፕ ውጡ ተባልነው። እዛ ስትራዳ ላይ እውነተኛ ጀምረናል ማለት ነው። ቱ ታውዛን ዋን ትሪ። ከዛ ጠቅላላው አሁን ስምንት መቶ ሰው ይሆናል። እዛ አራት አመት ተቀመጥናል ማለት ነው። አራት አመት ተቀመጣችሁ? አዎ። እዛ ምንድን ነው መጠለያ ነው መኖሪያ ቤት ነው ምንድን ነበረ ቦታው? መጀመርታው ኦፊስ ነው ነበረ ኦፊስ ነበረ። ሀያ ሰው አንድ ባኞ እንዳጠቀም ምናምን እንደዚህ እንኖር ነበርና ማለት ነው። ስታንዳርድ ላይፍ አይደለም ግን ኖርማል ላይፍ ንነብር ነበርና ማለት ነው። ሁላችሁም በሊቢያ የመጣችሁ ናችሁ ከሊቢያ? ሁላችሁም አዚ ለፖለቲኮ ሆነው የአምስት አመት ዶኩሜንት ሬሲደንስ የተሰጠው ማለት ነው። የአውሮፓ ዩኒየንም ቢሆን ወይም የአውሮፓው ህብረትም ቢሆን በጣሊያን ስደተኞች የመኖሪያ እጥረትን በተመለከተ እያወቀ ምንም መፍትሔ አልሰጠንም። ለዚህም ነው አሁን ውጡ የተባልንበትን ቦታ ገብተን ስንኖር እስከ ዛሬዋ ድረስ ማንም ያልጠየቀን በማለት ይናገራሉ። አትዱሃኑ ነው። ለመውጣት መኮሩ ዛሬ በጣም አደገኛ የሆነ ጉዳይ ነው ተፈጠረ ማለት ነው። ማለት እንደ ኩናት ነው ተፈጠረ፣ እነሱም ግጭት ተፈጠረ አዎ አዎ፣ ግርጭት ተፈጠረና አሁን ትንሽ ከመንገድ ላይ ተነሱ ሲሏችሁ ነው። ከመንገድ ላይ ተነሱ ሲሏችሁ ከፖሊስ ጋር ነው ግጭቱ። አዎ አዎ አዎ፣ ከመንገድ ተነሱ ነው። ከመንገድ ተነሱ ሲሏችሁ አንነሳም በማለት ግጭቱ ተፈጠረ። አንነሳም ቤት ከተሰጠም አልና፣ ቤት አዩ አሉ ቤት ወሰዱ በዛ ሪ ሮማ ማለት ነው። ሩቅ ነው እኮ ሮማ። እዛ ያለው ሰው ስድስት መቶ ሰባት መቶ ነው ይሆናል። ቤት የተገኘ ደግሞ ሰማንያ ብቻ ነው። ሰማንያ ደግሞ አንድ ክፍል ሁለት ሜትሮ በሶስት ሜትሮ አራት ሰው መተኛ ያለው ማለት ነው። ይሄ ደግሞ ሪጀክት አረግና አይንቀበልም አልና ማለት ነው። አሁን ሲትዌሽኑ እንደዚህ ነው ይመስላል። አሁን የቀጠለ ነው። እመቤት መስፍን በዚህ ጊዜያዊ የመኖሪያ ቦታ ለአራት አመታት ኖራለች። ከተፈናቀሉት ስደተኞች መካከልም አንዷ ናት። ስለ ዛሬ ሁኔታው ታስረዳናለች። ይኸውልሽ ሪፊጃትና ና እዚህ ደግሞ ስራ የሌላቸው በስራ ኮንትራት የመጡ ማለት ነው። እነሱ እዚህ የቤትና መኖሪያ ቤት ስለሌላቸው የተቀበሏቸው ናቸው። ብዙዎቹ ሪፊጃቶ ና እነሱ የኦኩፓሲዮን የሚባል የድሮ ቆሞ በታክስ የተያዘ ቤት ነበር እና እዛ ውስጥ ገብተው ይኖሩ ነበር ለአራት ዓመት ያህል ማን የፈቀደላቸው እዛ እንዲኖሩ አንድ ሶስት ምንድን ናቸው ኮርዲናሜንቶ ቢፒኤም የሚባሉ የሆነ ፓርቲ አሉ አሉ ይሄን ነገር የሚያደርጉ ለችግርተኛ ማደሪያ ለሌለው ሰው ኮምፒውተር ላይ እያየው እና ታክሲ ያልተከፈለበት ቤት መንግስት በእዳ የያዘው ለአስር አመት ለአስራ አንድ ዓመት ተዘግቶ የተቀመጠ ቤት እና እሱን የሰብሩና ጣሊያኖቹ ናፖሊሳ ናቸው እዚህ ግቡ በቃ መንግስት ድምጻችሁን እንዲያዳምጣችሁ ማደሪያ እስከምታገኙ ይባላል ሰው ደግሞ እዛ ይወልዳል ይኖራል ህይወቱን ይጀምራል። አሁን ባለቤቱ በፍርድ ቤት ተከራክሮ ባለ ንብረት ና ባዩ ሲመጣ የጣሊያን መንግስት ደግሞ ቦታ ሳይሰጥ መኝታ ማረፊያ ምናምን ሳይሰጥ ሁሉ ወደ ስምንት መቶ ሀምሳ ህዝብ ነው ያለው። ኤርትራ ማጆር ፓርቲ ኤርትራዊ ነው እና ኢትዮጵያዊ እና አውጥቶ በቃ መንገድ ላይ ጣላቸው እና አሁን ሁሉም መንገድ ላይ ነው ያለው። አሁን ሁሉም ውጭ ያለ እርጉዞችና ህፃናቶች አምስት ቀን ሙሉ ላይ ፎቅ አሉ። ልጆቻቸውን ይዘው ወደ ውጭ አይወጡም እዛው ላይ ነው ያሉት ባሎቻቸው አሮጊቶች ምናምን ወደ መቶ ሀምሳ ሰው ላይ ፎቃሉ ለህገ ወጥ አዘዋዋሪዎች ገንዘብ ከፍላ በሌላ ሀገር ዞሬ ነው ጣሊያን የገባሁት ትንሽ ትንሽ እሰራ ነበር በማለት ነው ንግግሯን የጀመረችው ህይወት ሰራዊት ትባላለች ከተፈናቀሉት መካከል አንዷ ናት ብለዋል ና ሪፊጃቲናችሁ ብላችሁ ተቀብላችሁናል በህጋዊ መንገድ በተቻለ መጠን እባካችሁን ልጆቻችን ለልጆቻችን ቤት ስጡ። ምን ያህል ፖሊሶች መጡ፣ ተጨቀጨቁና እንትን አሏቸው። ሁለት ፖሊሶች ሰጧቸው። ልጅ በሽተኛ አሮጌት ነው ያምላለ ስልሳም የሆኑትን ሴቶች ማለት ነው። እርጉዞችም አሉ፣ ህጻናቶችም አሉ። እነሱ ምን አሏቸው? የሆነ መቀመጫ ቦታ ለሶስት ወር እነስጣችሁ እንደገና ደጅ ደግሞ መሬት ላይ የተነሱ ዚግዛፎች ስለተኙት ደግሞ ሰማንያ ሰዎች ደግሞ ሌላ ቦታ አንድ ክፍል ለስድስት ለስድስት አሉ። ግን ኪችን የለውም። ኦኬ ባኞ አላቸው፣ ኪችን የለም። ራሳቸው አንኩ ክድፉድ እየበሉ እንዲቀጥ ነው ማለት ነው። ግን ያም ሶስትወር ነው ስልሽ ነው። ልጆቹ ደግሞ የሚሉስ ከሶስት ወር በኋላ ብርድ ይመጣል፣ የት እንወድቃለን? ልክ አሁን እንዳደረጋችሁን እንደዚህ ደጅ ስትጥሉን አሁን ሙቀት ነው የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው? ስለዚህ ወይ ደግሞ እየሰጠነውን አሻራ የሚነሳበት መንገድ ለእያንዳንዳችን ወረቀት ስጡንና ወደ ሌላ ሀገር እንሸጋገር፣ አለበለዚያ እዚሁ ሀገራችሁ ላይ በእኛ በቀን ሰላሳ ሰባት ብር ስለምትቀበሉብን መፍትሄ ስጡን ነው። አሁን ፖሊስ ለጊዜው ትንሽ ራቅ ብሏል። ምክንያቱም ፈሩ። ልጆቹ በቃ ምንም ማታረጉልን ከሆነ እኛም እንነዳለን ብሎ ቡምትን አወጡ። የጋዝ ሲሊንደር ጋዝ ሲሊንደር አወጡ። ልጆቹ፣ ሴቶቹ፣ ህጻናቶቹም እዛ ውስጥ ናቸው። ስለዚህ ፖሊሶቹ ይሄን ነገር በቃ ስላልተቀበሉ በቃ መኪናውን በሙሉ አንስተው ይዘው ሄደዋል። ትንሽ ፖሊስ ነው ያሉ እዚህ ጋ እኛም የሚሆነውን እየጠበቀን ነው። እንግዲህ የሰጧቸው ጊዜ እስከ አስራ ሁለት ሰዓት ነው። ለማወሰን አስባችሁ የምትሄዱ ከሆነ ወስኑ፣ ማትሄዱም ከሆነ ወስኑ። እኛ ሲክሶ ፈወክሰን እመጣለን። ጣሊያን የሜዲትራኒያንን ባህር አቋርጠው የሚገቡ በሺዎች የሚቆጠሩ ስደተኞችን በተመለከተ ከአውሮፓው ህብረት እርዳታን ታገኝ ዘንድ ጥያቄዋን ስታቀርብ ብትቆይም የአውሮፓው ህብረት ምላሽ ግን ለጣሊያን መንግስት በቂ አልሆነም። Dem na ubalay balon ang kaya yipsun ba bahero? ka sa her No ko inbalos imes <laughs> ba sao ang irka? Dem na ubalay balon ang kaya yipsun ba ka sa her No ko inbalas panu ba sao ang Man wadaw irka.

እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አነሳሽነት በተጀመረው የማንዴላ ዋሽንግተን መርሃ ግብር በዘንድሮ ዓመት እንዲሳተፉ ከተጋበዙ ወጣቶች መካከል አንድ ወጣት አነጋግረናል። ያነጋገረቻት ጽዮን ግርማ እንግዳዋን በማስተዋወቅ ትጀምራለች። አንድ እንግዳ እዚህ ዋሽንግተን ዲሲ ጋብዘናል። እንግዳችን ትዕግስት ዋልተ ንጉስ ትባላለች። ትዕግስት የምትታወቀው አሁን በምታዘጋጀው የእርቅ ማዕድ ፕሮግራም ነው። ይህንን የእርቅ ማዕድ ፕሮግራም ከመጀመራቸው በፊት በአዲስ አበባ ዩኒቨርሲቲ የስነ ልቦና ሳይንስ ተማሪ ናት። እንደዚሁም የእርቅ ማዕድ ፕሮግራም ተባባሪ መስራች ናት። አስር አመት ያህል አገልግላለች በዚህ የሬዲዮ ፕሮግራም ላይ። ይሄ የሬዲዮ ፕሮግራም ለማህበረሰቡ የስነ ልቦና አገልግሎት በሬዲዮ የሚሰጥ ነው። ከሬዲዮ ጀርባ ደግሞ ወጣቶቹ ሰብሰብ ብለው የስነ ልቦና ችግር ያለባቸውን ሰዎች የማማከር አገልግሎት ይሰጣሉ። ትዕግስት እስቲ መጀመሪያ እንኳን ደህና መጣሽ። ለምንድን ነው ዋሽንግተን ዲሲ የመጣሽ? የመጣሽበትን እንግዲህ አውቃለሁኝ ግን እስቲ በራስሽ አንደበት ያመጣሽበትን ምክንያት ገለጭልን። እሺ፣ አመሰግናለሁ ስለጋበዛችሁኝ እናንተንም። እዚህ የመጣሁበት የያንግ አፍሪካ ሊደርሽፕ ወይም ወጣት የአፍሪካ መሪዎች ፕሮግራም አለ በየአመቱ የሚዘጋጅ ማለት ነው። የቀድሞ ፕሬዚደንት የነበሩት እንግዲህ የኦባማ ኢኒሽቲቭ ነው እሱን ተከትሎ ማለት ነው ምንድን ነው አፍሪካ ውስጥ የሚኖሩ ወጣቶች ስራ የሚሰሩ ስራ የሚሰሩ ብቻ ሳይሆን በሚሰሩት ስራ ለማህበረሰባቸው አገልግሎት እየሰጡ ያሉና ሀገራቸው ላይ ተጽዕኖ እያሳደሩ ያሉ ወጣቶች እዚህ ሀገር መጥተው የአሜሪካንን ልምድ ወይም አሜሪካን ያደገችበትን ሲስተም እንዲማሩ የተዘረጋ ፕሮግራም ነው። ፕሮግራሙ ቢዘረጋም ጽዮን፣ ቀላል አልነበረ ማመጣጡ። እንግዲህ እስከማውቀው በጣም ብዙ ሺህ ሰው ነው አፍሪካ ሀገር ያመለከተው ማለት ነው። እና ውድድር ውስጥ መግባት አለብሽ። ውድድሩ አንድ ወር ሁለት ወር አይደለም። በስራችሁ አስገብታችሁ ነው የምትወዳደሩት። በስራችን በምንሰራው ስራ አስገብተን ነው የምንወዳደረው። ስራችን መስራታችን ብቻ ሳይሆን ስራችን ለውጥ አምጥተዋል ወይ፣ የእውነት ሰው አገልግለነዋል ወይ፣ ሰው ተጠቅመዋል ወይ የሚለው ይታያልና፣ በጣም ረጅም ጊዜ የወሰደ ወራቶች፣ ምናልባት ከተሳሳትኩኝ አምስት ወራቶች አክል ይመስለኛል የወሰደ ነበረ ውድድር የነበረው ያንን እድል አግኝቼን የመጣሁት እዚህ። ስለዚህ ያን እድል አግኝተሽበት የመጣሽው ፕሮግራም አስር ዓመት ቢሆነውም እስቲ ወደ ኋላ ተመልሰን እንዴት ነው የጀመራችሁት ያንን የሬዲዮ ፕሮግራም እና ማህበረሰቡን አገልግሎት መስጠት አዎ ከ አስር አመት በፊት እንዴት ጀመር ነው የዩኒቨርሲቲ ተማሪዎች ነበርን እንደው ምናልባት በፊት የሰራንባቸው ጊዜያቶችን ከደመርሹ አስራ ሁለት አመት አካባቢ ይመስለኛል ሁለተኛ አመት ተማሪዎች ሆነን የዩኒቨርሲቲ ተማሪዎች ሆነን የነጻ አገልግሎት ክረምት ላይ ታውቂዋለሽ፣ አንቺም ተማሪዎች በነበርንበት ጊዜ ትምህርት ሲዘጋ የነጻ አገልግሎት አለ። በጣም ውስጣችን ፍቅሩም ስለነበረን ገና ሳንጨርስ ትምህርቱም የእኔና የእርቅ ማዕድ ኮፋውንደር ወይንም አንደኛው መስራች እንዳልካቸው አሰፋ ይባላል። ብዙዎቻችን እናውቀዋለን፣ ሬዲዮ ላይ እርቅ ማዕድ ላይ ያን ጊዜ እንሰራ ነበረ። የሆነ የማገልገሉ ነገር ነበረ እና ደስ ይለን ነበረ እና አንድ መዋለ ሕጻናት ውስጥ ገባን አጋጣሚ ለመስራት እድሉን አግኝተን ና እዛ በምንሰራበት ጊዜ አንድ ሕጻን ልጅ አለች እና ይቺ ልጅ ሁለት ታሪክ አላት። በብዙ ኢትዮጵያኖች ሕጻናት ታሪክ ነው ብዬ አስባለሁ። ታሪኳ ምንድነው? የመጀመሪያው ታሪኳ በጣም ጎበዝ ተማሪ ነበረች። ሰዎች ሁሉ የሚወዷት ትምህርት ቤቱን ታስጠራለች ተብላ የታሰበች ልጅ ነበረች። ከሆነ ጊዜ በኋላ ግን ያ ነገሯ አጠፋ። ያ በጣም ቅልጥፍናዋ፣ ትምህርት ላይ የምትሳተፈው፣ ጥያቄ የምትመልሰው፣ ፈተና ጥሩ ውጤት የምታመጣው ነገር እየቀነሰ እየቀነሰ እየቀነሰ ወደ ታች እየወረደች መጣች ና ይሄ መውረዷ በጣም ብዙ ሰው አብሳቸው፣ ከቤተሰቦቿ ጀምሮ አስተማሪዎችም በጣም በቃ ያው መጀመሪያ ትመከራለች። ከምክሩ በኋላ ደግሞ ቅጣትም ሁሉ አለ፣ ቀበቶም ሁሉ አለ። ግን ያው ልጅቷ ብዙም የመስተካከል ነገር አልነበራትም እና እንግዲህ ያኔ ነው ተማሪዎችን እስቲ አስጠኗቸው ተብለን ነው የገባ ነው። ስናያት እቺ ልጅ ምናልባት የሆነ ሌላ ችግር ሊኖር ይችላል ከትምህርቱ ጎን ለጎን ለምን አናውቀውም ለምን አናገኘውም የሚል ነገር ተነሳሳና ውስጣችን ስናይ አንድ ነገር አገኘ። ያው እንግሊዘኛው ቃል ልጥረው ና ወደ አማርኛ ላምጣው፣ ዶሜስቲክ አቢዩዝ ነው የሚባለው ወይንም የቤት ውስጥ ጥቃት። ቤት ውስጥ ቤት ውስጥ ጥቃት አለ። ምን አይነት ጥቃት ነው? አባቷ እናቷን ይመታት ነበረ። የመጠጥም ጉዳይ ነበር የመጠጥ ሱስም ነብ ውስጥ ነበር። አባት ና ጠጥቶ ቤት ይመጣል። ሲመጣ ከእናቷ ጋር በጣም ከፍተኛ የሆነ ጭቅጭቅ ውስጥ ይገባሉ። እናት ትመታለች። እናት ስትመታ፣ ይቺ ህፃን ልጅ ቆማ ነው የምትመለከተው ሁሉንም ነገር ትመለከታለች። ከዛም በዘለለ በጣም የሚያስደነግጠው ነገር ግጭቱ እየባሰ ሲመጣ አባት እናትን ከቤት ያስወጣታል ለሊት ላይ ማለት ነው እና ከቤት ወጥተው ውጭ ላይ ያደሩበት ጊዜ ነበረ። አንድ ጊዜ ብቻ አደለም፣ ሁለት ሶስትም ነበር ውጭ ላይ ያደሩት። በዛን ወቅት ምናልባት እንግዲህ ጎዳና ላይ በሚኖሩ ሰዎች እናቷ ጥቃት ሲደርስባት ይችልጫ አይታለች። ስለዚህ ብዙ ነበረ። ለካይምሮ ውስጥ የተሸከመችው ብዙ ነገር ነበረ። ስንት ዓመት ልጅ ነበረች? ልጅ ከአራት ዓመት አልፋለች፣ አምስት አካባቢ ይሄንን ነገር ስናየው በጣም ደነገጥን። በጣም የደነገጥኩበትን ምክንያት በተለይ እኔ ምን ብያስብ ነበረ የኢትዮጵያ ሕጻናቶች ደብተር፣ እርሳስ፣ እስክርቢቶ ካላቸው ዩኒፎርም ካላቸው የሚበሉት ካላቸው የሚጠጡት ካላቸው ትምህርት ላይ የተሻለው ደረጃ ላይ መድረስ ይችላሉ፣ ጥሩ ዜጋ ሆነው መውጣት ይችላሉ ብዬ አምን ነበር ለረጅም ጊዜ። ግን የዚች ልጅ ታሪክ ግን አይናችንን ነው የገለጠው። ምንድን ነው ያየነው ነገር ለካ ምንም ነገር ቢስተካክልልሽ ቤት ውስጥ የቤት ውስጥ ጥቃት ወይንም ደግሞ ይሄ ሳይኮሶሻል ማህበራዊ ና ስነ ልቦናዊ ችግር ቤት ውስጥ ካለ ወደ ኋላ ይጎትትሻል። ትምህርትሽንም ይሆናል አቅምሽንም ይሆናል ወደ ኋላ ይጎትትሻል። ና ይህ ነገር ነው በቃ አይምሯችን ውስጥ የመጣው ለልጅቷ በወቅቱ እርዳታ አረጋችሁላት ቀርባችሁ የተሻለ ነገር ከነበረችበት መውጣት የሚያስችል ወይስ ምን አደረጋችኋት? እንግዲህ ተማሪ ነን ብላችሁ ተማሪ እውነት ለመናገር ተማሪ ነበርን። ልምዱም የለንም ገና ኮርሱም አላለቀም። ኢቨን ፕራክቲከም እንኳን ወይም ውጭ ወጥተን ከደንበኞች ጋር ከተለያዩ ሰዎች ጋር የምንሰራበት እንኳን እድሉም አላገኘንም ነበረ። ስለዚህ የእነዚህ ልጆች ታሪክ አገልግሎት እንድትሰጡ ገፋፋችሁ ማለት ነው። ማለት መነጸራችንን ህይወትን በቃ በተለይ ስነ ልቦናን የምናይበት ወይንም አገልግሎትን የምናይበት መነጸራችንን ቀየረው ማለት ነው። ከትዕግስት ዋልተ ንጉስ ጋር ብዙ ተጫዋውተናል። የወጣቶች ችግር አሁን ያለው ምን ይመስላል? ሰዎች ምን አይነት የስነልቦና ችግር ሲኖርባቸው ነው በአካባቢያቸው የተለየ ባህሪ የሚያሳዩት? ወጣቶች ይህንን ችግር እንዴት መፍታት ይችላሉ? ከመደፈር ጋር ከጾታዊ ጥቃት ጋር ከየተያያዙ ወጣቶችስ ችግራቸውን እንዴት መፍታት ይችላሉ? ክፍል ሁለት በነገው ፕሮግራማችን ይዘን እንመልሳለን። እንዲሁም በተጨማሪ ከትዕግስት ጋር የቪዲዮ ውይይት ስላደረግን በድረገጻችን ላይ ተከታተሉት። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። እንግዲህ ባልደረባችን ሰለሞን አባተ ከሳን ፍራንሲስኮ ከሰኞ ለት ጀምሮ ዘገባዎችን ሲያደርሰን ቆይቷል። ትልቁ የቴክኖሎጂ ኩባንያ ሲልከን ቫሊ የሚገኘው ሳን ፍራንሲስኮ ነው። ሰለሞንም ይህንን ኩባንያ የመጎብኘት እድሉን አግኝቷል፣ አላገኘም ዛሬ ይነግረናል። ሰለሞን፣ እንደምንዋልክ? ጤና ይስልኝ መስናዎች፣ እንደምንድንሽ? ደህና ነኝ። እንዴት ነው ሳን ፍራንሲስኮ የተመቸህ ይመስላል። ሳን ፍራንሲስኮ ጥሩ ነው። እንዳልሽው የቴክኖሎጂ ሀገር ነው። የስልጣኔ ዘመናዊነት ሀገር ነው። ቆንጆ ነው ሳን ፍራንሲስኮ ታምራለች። አየሯ በጣም ጥሩ ነው። ዛሬ ቀዝቀዝ ይላል ትንሽ፣ ግን ቆንጆ ነው። ሁሉም ነገር አዲስ ነገር፣ ምን አለ? ምን ተመለከት? ከአዲስ ነገር ቴክኖሎጂን በተመለከተ ከወጣቶች ጋር በተያያዘ አሁን ትናንትና ወደ በዚህ በሲሊኮን ቫሌ አካባቢ ወደ ሳንታ ክላራ ሄጄ ነበረ። ሳንታ ክላራ ሀከር ዶጆ የሚባል አንድ ቦታ አለ። ቢሮ ነገር ነው። እዚህ እያንዳንዱ ሰው አንዳንድ ኩባንያ ነው ማለት ትችያለሽ፣ ድርጅት ማለት። በጣም ትላልቅ ፎቆች፣ በጣም ትልልቅ የመስሪያ ቦታዎች አይደሉም። አንድ ሰው ብቻውን ኮምፒውተር ይዞ በጣም ብዙ ስራዎች ይሰራል። ከተለያዩ የዓለም ክፍሎች ጋር ባሉት የግንኙነት መረቦች እየተጠቀመ ነው እንቅስቃሴውን የሚያደርገው። ሌላው ክላውድ የሚባል የመረጃ ማስቀመጫ ሴቭ ማድረጊያ ስርዓት አለ። እንደ ከዚህ ቀደሙ ትልቅ ኮምፒውተሮች ወይም ደግሞ ፋይሎችሽን የምታስቀምጭበት እቃ አያስፈልግሽም። የሚሰሯቸውን ስራዎች ሁሉ ክላውድ ላይ ስለሚያስቀምጡ የሚፈልጉት አንዲት የሚቀመጡባት ወንበርና አንዲት ጠረጴዛ ወይም ደግሞ ኮምፒውተራቸውን የሚያስቀምጡባት ቦታ ብቻ ነች። እና እዚህ ሀከር ዶጆ ውስጥ ዶጆ በነገራችን ላይ ከጃፓንኛ የተወሰደ ቃል ነው። የ የ የአካል ብቃት እንቅስቃሴ ማድረጊያ ቦታ ነው። ጂም እንደምንለው ማለት ነው። እና እነዚህም ሰዎች ያንን የጭንቅላታቸውን እውቀት ሁሉ የሚያፈሱበት ግን ብዙ ሆነው ብዙ ድርጅት ሆነው የተለያዩ ሀሳቦችን ይዘው እያፈለቁ ስራ የሚሰሩበት ቦታ ነው እና ወጣቶች ናቸው፣ እዛ የሚሰሩት ብዙዎቹ። ደግሞ ስራዎቻቸውን፣ ኩባንያዎቻቸውን እየጀመሩ ያሉ ወጣት ቴክኖሎጂስቶች ናቸው። እሱን ተመልክቼ የነበረ አንዳንዶቹንም አነጋግሬ የነበረ ከሩቅ ምስራቅ ብዙ አሉ። ከጃፓን የመጡ አዳዲስ ቴክኖሎጂስቶች አሉ፣ ከህንድ የመጡ አሉ። እንደዚሁም ደግሞ ከአፍሪካም አንዳንድ ሀገሮች የሚመጡ አሉ። የሚገርምሽ ግን ከአፍሪካ እዛ አካባቢ ሲሊከን ቫሊ ውስጥ ብዙ ቴክኖሎጂስት አለመኖሩ ትንሽ የሚያሳዝን ነገር ሆኖ አግኝቸዋለሁኝ። ሌሎቹንም ቴክኖሎጂስቶች እንደዚህ የነበሩትን የቆዩትን አነጋግሬያቸዋለሁኝ። አሉ ኢትዮጵያውያን ጥሩ ጥሩ ቦታ ላይ የሚሰሩ አሉ። እንደ ጉግል አይነት ቦታ የሚሰሩ እንደ አፕል ቦታ የሚሰሩ ሊንክዲንን እየሰሩ ልጆች የኢትዮጵያ ቴክኖሎጂስቶች ናቸው። አግኝታቸው ነበር። የአፍሪካ ሰው አላገኘሃቸውም። እነዚህን እንግዲህ ወደኛ ወደ ጋቢና ይዘሃቸው እንደምትመጣ ተስፋ እናደርጋለን። ሰለሞን፣ ያገኘኋቸው ያነጋገርኳቸው አሉ በድምፅም በምስልም የተነጋገር ናቸው፣ አሉ ወደፊት እነሱንም ይዛ ትመጣል። እሺ፣ ሰለሞን በጣም ነው የምናመሰግነው። እንግዲህ ነገ ደግሞ አዲስ ነገር ካለ እንዲሁ መልሰን እናመጣለን። እንግዲህ የዛሬው እሺ፣ የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም አምሹ። Thank you.